በገዢው ፓርቲ ኢህአዴግ ውስጥ ቁልፍ ሚና አለው የሚባለው የሕዝባዊ ወያኔ ሀርነት ትግራይ ለሁለት ወራት ለሚጠጋ ጊዜ ስብሰባ ተቀምጦ የውስጥ ችግሮቹ ላይ ተወያይቶ አዲስ አመራርም መምረጡን በመግለጽ ይንደረደራል። ተከታዩ ውይይት በጠባብነትና በትምክተኝነት የሚከሳቸው ከሌሎች የኢትዮጵያ ህዝብ ዴሞክራሲያዊ ግንባር አባል ድርጅቶች ጋር አለው የሚባለው ቅራኔ መሰረትስ ምን ይሆን? በዚህ የፖለቲካ አለመግባባት ውስጥ እንዴት ነው የህዝብ ዲሞክራሲና የመልካም አስተዳደር ጥያቄ የሚፈታው? በኢትዮጵያ ፖለቲካ ንቁ ተሳትፎ የሚያደርጉ ሁለት ወጣቶች ያወያየችው ትዝታ በላቸው በትላንትናው ምሽት የመጀመሪያውን ክፍል አሰምታ ቀሪውን ለዛሬ በቀጠሮ አሳድራለች። ተወያዮቹም መስፍን ነጋሽና ገረሱ ቱፋ ይባላሉ። የምሽቱንም ተከታይ ባደረገችው በዚህ ጥያቄ ትጀምራለች። ያለው ወደ ሌላ ነጥብ እንሂድ እንግዲህ የከፍተኛ አመራር አባላት ሲወያዩ በነበሩ ጊዜ አንድ ያነሱት ከሌሎቹ የኢህአዴግ አባል ድርጅቶች ጋር አማራ ዲሞክራሲያዊ ንቅናቄና ከኦፒዲ ጋር ቅራኔ እንዳላቸው ነው ሲነገር የነበረውና አንደኛ ስለዚህ ቅራኔ የምታቁት ነገር ካለ ብታብራሩልን። እነኚህ የኢህአዴግ አባል ድርጅቶች የህዝቡን ጥያቄ የመመለስ አዝማሚያ ስለያዙ ከህወሀት ጋራ ቅራኔ ውስጥ ገብተዋል የሚል አንዳንድ የህዝብ አመለካከት አለ። በሌላ በኩል ደግሞ የለም አይደለም እንዲሁ ለህዝብ ፍጆታ እንዲሆን ነው እንጂ እነኚህ ሁለት ድርጅቶች ከህወሀት ተለይተው ሊፈጽሙ የሚችሉት የለም የሚል የህዝብ አመለካከት አለ። እና መጀመሪያ ቅራኔው ምን ይመስላችኋል? በማያያዝ ብትመልሱልኝ። አቶ መስፍን ነጋሽ። እንግዲህ የድርጅቶቹ በነዚህ በተለይ በሶስቱ ድርጅቶች እንግዲህ በሚያሳዝን መልኩ በሚያስገርምም መልኩ ደሄደንን በአቶ ኃይለማርያም ደሳለኝ የሚመራውን ድርጅት እንደ ተዋናይ እንኳን አንጠቅሰውም ብዙ ጊዜ ስለ ኢህአዴግ ሲነሳ። ይሄ የድርጅቱን የፖለቲካ አቅም ጦትም የሚያሳይ ነው። ለማንኛውም በሶስቱ ላይ አተኩረን ስንነጋገር የቅራኔው መሰረታዊ ምንጭ የሚመስለኝ ለእኔ የሶስቱ ድርጅቶች የብሔረተኝነታቸው አይነትና አሁን የደረሰበት ደረጃ አንዱ ትልቅ ምክንያት አድርጌ እመለከተዋለሁ። ምክንያቱም እነዚህ ሶስት ድርጅቶች እንወክለዋለን የሚሉትን ብሔረሰብ ብሔረተኝነት የበለጠ እናራምዳለን በሚል ነው የፖለቲካ ተቀባይነታቸውን የፖለቲካ ታማኝነታቸውን የሚያገኙት። ከዚህ አንጻር የህወሀት ብሔረተኝነት ስንመለከተው በአስራ ዘጠኝ ሰማንያ ሶስት የትጥቅ ትግሉን እየመራ ወደ ስልጣን ከመጣ በኋላ በ ኢህአዴግ ስምም ቢሆን ከሞላ ጎደል የፈለገውን ሁሉ ያገኘ ብሔረተኝነት ነው። ሲደግፉት ለነበሩት የብሔሩ ተወላጆችም ድጋፋችሁ ለውጥ አምጥቷል፣ ውጤት አስገኝቷል ብሎ የተወሰነ አይነት እርካታና ደስታ የሰጠ ብሔረተኝነት ነው። ከዛ ወዲህ ደግሞ የመንግስትን ቁልፍ ስልጣኖች በሚገባ በመቆጣጠር በከፍተኛ የአሸናፊነት መንፈስ አንዳንድ ጊዜ ወደ እብሪትም ጠጋ በሚል መንፈስ እንደው ብዙ ጊዜ የቆየ ብሔረተኝነት ነው እና ይሄ የፖለቲካ ጥያቄዎቹን በሙሉ ያሳካ የሚመ- የመሰለው ብሔረተኝነት ከዛ ወደ ኢኮኖሚ የኢኮኖሚ ጥቅሞችን ወደ ማስከበርና ወደ ማጋበስ በማምራቱ የፖለቲካ ብሔረተኝነቱ እየቀዘቀዘ ምናልባትም እየተኛ የነበረ ድርጅት ነው። በሌላ በኩል ኦህዴድን ስናይ ካፈጣጠሩ ጀምሮ የኦሮሞ ብሔረተኝነት ባለቤትነት ቀርቶበት ተጋሪ እንኳን ተደርጎ አይቆጠርም ነበረ። ከተሳሳትኩ ምናልባት የገረሱ አስተያየት ሊጠቅመን ይችል ይሆናል እና የዚህ ብሔረተኝነት ተጋሪ ተደርጎ እንኳን አይቆጠርም ነበር። በጣም ከፍተኛ ጥያቄ ይነሳበት ነበረ። በዚህ መሀል ባለፉት ሶስት አመታት ኦሮሚያ ውስጥ የኦሮሞ ብሔር ተወላጆች ያነሱት ህዝባዊ እንቅስቃሴ እንደገና የጫረው እንደገና ያነቃቃው የኦሮሞ ብሔረተኝነት ለኦህድድ የዚህ ብሔረተኝነት ተጋሪ መሆኑን ለማሳየት ትልቅ እድል ፈጥሮለታል አነሰም በዛም በዚህም ውጤት አግኝቶበታል ይሄ ንቅናቄ በነበረበት ጊዜ ደግሞ ኦህድድ የአመራር ለውጥ አደረግ ስለዚህ ድርጅቱን የሚወክሉት ፊቶችም ተቀየሩ ይሄ ለኦህድድ ትልቅ እድል ነው በዚህ የተነሳ አሁን የዛ የኦሮሞ ብሔረተኝነት ህጋዊ ወኪል ነኝ፣ የኦሮሞ ብሔር ተወላጆች የሚያነሱትንም ጥያቄ ለመመለስ ትልቁ ተዋናይ እኔ ነኝ እያለ ያለ ብሔረተኝነት ነው። አሁን ኦህዴድን የሚገፋው ይሄ ነው። ስለዚህ ለዚህ ጥያቄ መልስ መመለስ አለ። ይሄንን እኔ የብሔረተኝነቱ ተጋሪ ነኝ፣ ዋና ተዋናይ ነኝ ሲል ይሄን ለማረጋገጥ የብሔሩ ተወላጆች የሚያነሷቸውን በርካታ ጥያቄዎች መመለስ አለበት እና እስካሁን እንግዲህ መሰረታዊ የሚባል መልስ ሰጥቷል ብዬ አላምንም። በኔ እምነት ግን እዚህም እዛም አነስተኛ ለውጦችን አነስተኛ ምልክቶችን እያሳየ ነው። ይሄ ይዘልቃል ወይ፣ ወደፊት የምናየው ነው የሚሆነው እና አንዱ እንግዲህ ኦህድድና ህወሃትን አሁን ስናየው የቆሙበት የብሔረተኝነት አይነትና ብሔረተኝነቱ ያለበት ደረጃ በጣም የተለያየ ነው። አሁን እንግዲህ የህወሀት ብሔረተኝነት ከእንቅልፉ ነቅቶ ድጋሚ ምናልባት እነ ኦህድድን መልሼ እወጣለሁ ካለ ወደፊት የምናየው ነው የሚሆነው። አንድ ነገር አሳጠበ ልጨምር፣ የብአዴንን በተመለከተ ምክንያቱም የብሔረተኝነታቸው አይነት በጣም አስፈላጊ። ብአዴን ከኦህድድ በባሰ የብሄረተኝነት ችግር የነበረበት የአማራ ብሄረተኝነት ማለት ነው የነበረበት ድርጅት ነው። እንኳን የአማራ ብሔረተኝነት ቀርቶ አማራነቱ ራሱ ጥያቄ ውስጥ የሚገባበት ድርጅት ነበረ፣ በራሱ በብሔረሰቡ ተወላጆች ማለት ነው። ከዚህ በተጨማሪ ደግሞ የህልውናው መሰረት በመሰረቱ የህወሀት ውለታ ነው ማለት ይቻላል እና በዚህ ውለታ የእጅ ከወርች ታስሮ እየሰነበተ ነው። እሱም አሁን መንቀሳቀስ የጀመረው መጎምራት የጀመረው የአማራ ብሔረተኝነት ተጋሪም ዋና ተዋናይም ነኝ እያለ ነው። ስለዚህ እሱም በበኩሉ ደግሞ በአንጻሩ መልስ መመለስ ይኖርበታል ግን የብሔረተኝነቶቹ ብስለት እና የደረሱበት ደረጃ በጣም የተለያየ ስለሆነ በአዴን አሁን ያለው የፖለቲካ ተቀባይነት ከኦህዴድ ጋር የሚወዳደር አይደለም። ኦህዴድ በጠቀስኳቸው የታሪክ አጋጣሚዎች የተነሳ ትልቅ እድል አግኝቷል። ይሄ ደግሞ ኢህአዴግ ውስጥ ሲመጡ ያላቸውንም ሚና የሚወስን ይሆናል። ይሄ ትልቅ የቅራኔያቸው መነሻ ይመስለኛል። ፊት ለፊት ማይታይ ወይም ኢህአዴግ ውስጥ ያለውን መስተጋብር እንዴት ተጽዕኖ እንደሚያሳድርበት በግልጽ የማይታይ ግን ወሳኝ መነሻ ይመስለኛል። ሌሎቹ እንግዲህ የበላይነት የበታችነት ስሜቶች ናቸው ግን ዋናው ይሄ ነው። አቶ ገረሱ ቱፋ እንግዲህ ቅራኔ አለ በሚለው የተስማማን ይመስለኛል። በህወሀትና በቢያደን እንዲሁም በኦህደድ መካከል ሁለቱ የብሔር ድርጅቶች እንዲሁም ደግሞ ህወሀት ይቆጣጠር ነበር ተብሎ የሚገመተው ሲባል የነበረው ህወሀትና እነኚህ ሁለት ድርጅቶች መካከል ቅራኔ አለ። እንዲሁም በስብሰባውም ላይ የተነሳው ምንድን ነው ያው እንደተለመደው አንዱ ጠባብና አንዱ ትምክህተኛ ድርጅቶች ተብለው ነው ዋናው እንግዲህ ከዚህ ሁሉ ውጥንቁጥ ውስጥ ይሄ ልዩነት እንዳለ ሆኖ ህዝብ ያነሳው ጥያቄ ሊመለስ ይችላል ወይ? አቶ ገረሱ ቱፋ እነዚህ ድርጅቶች እንዴት መጡ የሚለውን መስፍን ያነሳቸውን እንዳለ ተቀብዬ አንዳንድ ነገሮችን ሰጥቼ ወደዛ መሄድ እፈልጋለሁ። አንደኛ እነዚህ ድርጅቶች የተለያየ አይነት ታሪካዊ አመጣጥ ነው ያላቸው። በአዴን ቀድሞ ሂድን ይባል የነበረው እሱ ነው፣ በኋላ ላይ አገር ቤት ከገቡ በኋላ ወደ አማራ ብሔራዊ ንቅናቄ የተቀየረው። ኦህዴድ ደግሞ ተወሰኑ ከህድን የወጡ ሌላው ደግሞ በተለያየ መንገድ ከነሱ ጋር የነበሩ ሰዎች ናቸው ተሰባስበው ወደ ኦሮሚያ አካባቢ ለመግባት ሲፈልጉ የፈጠሯቸው ድርጅቶች ናቸው። ስለዚህ የድርጅታዊ ተክለሰውነት ያልነበረው የርዕዮተ ዓለም የሚጎለው መሪ አስተሳሰቡን የሚያቀብል ሰው የሚጎለው ሁሉም ነገር ከነሱ ተቀብሎ እነሱን አጅቦ ህብረ ብሔራዊ ለማስመሰል ብቻ የተፈጠረ ድርጅት ነበረ እስከ ሁለት ሺህ አምስት በዛ መልኩ ነው የቆየው ሆዲድን ማለት ነው። በአዴን ከሄድን ወደ በአዴን ይቀየር እንጂ በተወሰነ ደረጃ የድርጅት መልክ ነበረው። ግን ሌላ ችግር ነበረው። ሌላ ችግሩ አንደኛ የአማራ ብሔረተኝነት በሌላው በኩል በነበረው መልኩ የአማራ ህዝብ በኢትዮጵያ ውስጥ በነበረው ታሪካዊ ሚና ምክንያት በዛ መንገድ ስላልነበረው ያንን ነገር የሚቀበልም መሰረት አልነበረውም፣ በተለይ በአማራ አካባቢም ይሁን በከተሞች አካባቢ በነበረው ሁኔታ። ስለዚህ ዝም ብሎ መሀል ላይ የተንጠለጠለ አይነት ነገር የህዝቡንም ፍላጎት ብሄረተኛም ሆኖ ራሱ ቢታይ በጊዜው በዛ መልኩ የሚቀበለው ሰው አልነበረም። እሱም ደግሞ ለዛ ዝግጁ አልነበረም። ስለዚህ እነዚህ በየአካባቢያቸው ይታዩ የነበሩት ልክ የቲፒኤልኤፍ ጥገኛ የእነሱ ወኪሎች ተደርገው ነበር ይታዩ የነበሩት። ሁሉም ቦታ በዚህ መልኩ ነው ሰው ሲገነዘባቸውና ሲያስባቸው የነበረው። ሁለት ሺህ አምስት በኋላ ኦህዴድ ውስጥ የተፈጠረ አንድ ነገር አለ በቅንጅት ምርጫ በኋላ በተወሰነ ደረጃ የተወሰነ የፖለቲካ ምህዳር ለኦህዲድ ተከፈተለት። ብዙ ወጣቶች የተማሩ ወጣቶች በተለያየ ምክንያት እዛ ውስጥ ገቡ። ከዛ በፊት ውስን አባል የነበረው እነዛ አባሎች የአቅም የበጣም ብዙ ችግሮች የነበረባቸው ሰዎችን ሄዶ የማያሳምኑ፣ ኦሮሚያ ውስጥ ላለፉት ሀያ አምስት ሀያ ስድስት ዓመታት ሲደረጉ የነበረው ግድያ ስርዓት ውስጥ በከፍተኛ ደረጃ ሲሳተፉ የነበሩ ምንም አይነት አዳዲስ አይዲያዎችን የማያመነጩ ህዝብን በደንብ ማንቀሳቀስ ያልቻሉ ዝም ብሎ ተወካዮች የነበሩትን ሁኔታ በተወሰነ ደረጃ እየቀየረው መጣ። ቁጥሩም ውስን ነበር ከሁለት ሺህ አምስት በፊት። ስለዚህ የተወሰነ ጥቅምም ይጋሩ ነበረ እና ምንም አይነት ለውጥ ሲታይ አልነበረም። አንዳንድ ቅር ያላቸው ሰዎች በተለያየ ጊዜ የድርጅቱ መሪዎችም የነበሩ ሰዎች ተሰደዋል የክልሉ መሪ የነበሩ ሰዎች ያ ሰውን በጣም ብዙ ሰዎችን እዛ ውስጥ በማስገባታቸው እንደ በፊቱ የጥቅም ተጋሪም እየቀነሰ መጣ። ቁጥሩ እየበዛ ሲሄድ አሁን አራት ሚሊዮን ነው አለን አባል የሚሉትና አራት ሚሊዮን ሲሆን ህዝብ ውስጥ ያለው ቅሬታ እንዳለ ድርጅት ውስጥ ገባ። ድርጅቱም እዛ ውስጥ መሬት ይሁን ስልጣን ይሁን ሌሎች አይነት ጥቅማ ጥቅሞችን ይሁን በፈለገው መንገድ ይሰጥ የነበረውን በዛ መስጠት አልቻለም። ስለዚህ ህዝብ ውስጥ የነበረው ቅሬታ እንዳለ ገባ። ባለፉት ሶስት ዓመታት ደግሞ እንደምናስታውሰው ከፍተኛ የህዝብ አመፅ ነበረ። የተለያየ ጥያቄዎች ነበረ። እስካሁን ሲደረጉ የነበሩ ጭቆናዎች ህዝብ ውስጥ ህዝቡን እንዳለ ማንቀሳቀስ ቻሉ። ስለዚህ ኦህዲድ በፊት የሚሰራውን ስራ እየሰራ መቀጠል አስቸጋሪ ሆነ። በዛ ምክንያት የበፊቱን አመራሮች ቀይሮ አሁን የመጡትን አመጣ። አሁን የመጡት ሁለት ነገር ነው ማድረግ የሞከሩት አይቲንክ ይሄ አቶ ለማ መገርሳ ወደ ስልጣን ከመጡ ከጥቂት ወራት በፊት በኋላ ያደረጉት ንግግር ወዴት እንደሚሄዱ ያሳይ እንደነበረ፣ በዛን ጊዜ ብዙ ሰው ግጭት እንዳለ ብዙ አያምንም ነበረ እና እሱ ያሳያል የሚል እምነት አለኝ አንደኛ ህዝቡ ሲያነሳቸው የነበሩ ጥያቄዎችን እንዳለ ለአባሎቹና በጊዜው ለሰበሰባቸው ወጣቶች ተናገረ። መስፍን ቅድም የጠቀሰውን ነገር ብሶት የመጣውን ለኦሮሞ ናሽናሊዝም ወይንም ብሔረተኝነት ጥሪ አደረገ። ማለት ህዝቡ የሚያነሳውን ጥያቄ እንመልሳለን፣ ህዝባችን ነው፣ ከዚህ በኋላ ጌታችን የሚል መልእክት አስተላለፈ። በጊዜው ብዙ ባይታመንም በሂደት አንዳንድ በወሰዷቸው እርምጃዎች፣ በጣም የተቀናጀ ሁሉን አቀፍ እርምጃ ባይወስዱም በተወሰኑ ነገሮች ላይ የወሰዷቸው እርምጃዎች እነዛ ነገሮች እውነት ሊሆኑ ይችላሉ የሚል ሰው ውስጥ እያደረ መጣ። ሌላኛው በዛ ነገር ላይ ሁለት ነገር ነው ያደረገው። አንደኛ የኦሮሞን ጥያቄዎች የኦሮሞን ብሶት እየሰማን ነው እና የእኛ የእናንተ ብሶት የኛ ብሶት ነው ከዚህ በኋላ እናንተን ነው የምናዳምጠው የሚል መልእክት ለኦሮሞ ማስተላለፍ እና ሁለተኛ ደግሞ በሌላው አካባቢ ያለውን ፍርሃት ብዙ ጊዜ የኦሮሞ ሁሉም አይነት ንቅናቄዎች ከመገንጠል ጋር የተሳሰሩ ስለነበረ ችግራችን እዚህ ሀገር ውስጥ ነው መፍታት የምንችለው፣ ኢትዮጵያ ያለ ኦሮሞ ልትኖር አትችልም፣ እዚህ ውስጥ ችግራችን መፍታት እንችላለን የሚልም እዛው ላይ ደግሞ እነዚህን ሁለት ነገር ነው የምናገር የምፈልገው ብለው ሁለት ነገር ነው ያን ቀን የተናገረው። ከሌላው ህዝብ ጋርም እዚህ ሀገር ውስጥ ችግራችንን ፈተን ራሳችንን እያስተዳደርን አብረን መኖር እንችላለን የሚል በጣም ተደጋግሞ ተናገረ የመጀመሪያው ንግግሩ ላይ። እና እሱ ነገር በጊዜው ያው ህወሓት የላካቸው ናቸው፣ ህዝብን ለማረጋጋት ነው የሚል ነገር ነበር ይመጣ የነበረው። እና ከዛ በኋላ በተከታታይ በወሰዷቸው እርምጃዎች መሬት ማስመለስ የተለያዩ አይነት እርምጃዎችን እየወሰዱ ሲሄዱ ከውስጥ እነሱ ላይ ግጭት የመፍጠር አይነት ነገር ነበረ ሲጠረ ሲደረግ የነበረው በተለያየ ከውስጥ ሲቀር፣ ደግሞ ከሶማሌ ጋር የነበረው ግጭት አብዛኛውን የኦሮሞ ደጋፊ እንዲያገኙ አደረገ። ከዚህ በፊት ኦህዴድ በዚህ መልኩ ድጋፍ አግኝቶ አያውቅም። ከፍተኛ ድጋፍ እያገኘ መጣ። ስለዚህ የውስጡን ድጋፍ ካሰባሰበ በኋላ ለሌሎች ስም አካባቢዎች ቅድም ያልኩት ሁለት ነገር ነበር ሲጠቅስ የነበረውና፣ ለሁለተኛውም ነገር መልስ የመስጠት አይነት ነገር ከብአዴን ጋርና ወደ ባህር ዳር መሄዱ አንዳንድ ኢፈርቶች ከሌላውም አካባቢ ሰው አይ እነዚህ ሰዎች ኃላፊነት የሚሰማቸው እና አገሩን ከዚህ ቀውስ ሊያወጡ ይችላሉ የሚል አይነት እምነት እንዲያድርባቸው አደረገ። ይህንን እምነት ማጠንከር ለነዚህ ሁለቱ ድርጅቶች አሁን እንደ ድርጅት ለመቀጠል ዋነኛ ስትራቴጂያቸው ወይ ደግሞ ዱላቸው ነው መሆን ያለበት እና ይሄንን ነገር ከቀጠሉ በተወሰነ ደረጃ እዛ ሀገር ውስጥ ቀውስ ሊያስቀሩ ይችላሉ። የተወሰኑ ጥያቄዎችንም ሊመልሱ ይችላሉ። ልዩነቱ አሁንም የሀይል ሚዛን በተለይ አሁን የመጣው የደህንነቱን የያዘ በተወሰነ ደረጃ ሚሊተሪውን በነሱ እጅ ያለ ስለሆነ የኃይል ሚዛኑ ወዴት ይሄዳል የሚለው ጥያቄ ነው እንጂ ጥያቄው፣ እነዚህ ድርጅቶች መሰረታቸውን ካጠነከሩ እና አብሮም በደንብ ስራቸውን ካቀናጁ ሌሎችንም ከራሳቸው ቅድም መስፍን የጠቀሳቸው ደቡቡና አሁን ምንም ሮል እንደሚጫወት የማናየውንም ኃይል ማሰባሰብ ከቻሉ የተወሰኑ ችግሮችን መፍታትና አቅጣጫ መስጠት ይችላሉ የሚል እምነት አለኝ። አቶ ገረሱ እንደው ቀደም ብዬ ደራርቤ ጥያቄ አቅርቤ የነበረ፣ ይቅርታ ጠይቃለሁ። እሱን ወደኋላ ኢትዮጵያ ህዝብ የሚያቀርበው የመብት ጥያቄ ያልኩትን መደምደሚያ ላይ እንመጣበታለን። አቶ መስፍን ነጋሽ፣ አሁን አቶ ገረሱ ያለው ላይ የምታክለው ወይንም የተለየ አመለካከት ካለ በዚህ ላይ ወደሚቀጥል ጥያቄ ከመሄዴ በፊት እንደው ለመጨመር ገረሱ ጥሩ አድርጎ እኔ የበለልኩትንም ጨምሮ ታሪካዊ ዳራውንም ለማስቀመጥ ሞክሯልና ጥሩ ነው። እሱ ላይ አንድ መጨመር የምፈልገው ነገር እነዚህ ሶስት ድርጅቶች ህወሓት ኦህዴድ እና ብአዴን በሶስት አቅጣጫ ነፍሳቸው የተወጠረች ድርጅቶች ናቸው። በአንድ በኩል እንወክላለን የሚሉት ብሔር አለ። በሌላ በኩል ኢህአዴግ የሚባል የጋራ ቤታቸው አለ። በሶስተኛ ወገን ደግሞ ኢትዮጵያ የምትባለው አገር አለች። አሁን ዴሞክራሲያዊ ከሆኑ ከሶስቱም አቅጣጫ የሚመጡትን ግፊቶች አስማምተው መፍታት ይችላሉ። አሁን ለምሳሌ አቶ አቶ ለማ ባህር ዳር ሄደው የተናገሩት አንድ ነገር በብሔር ታጥሮ በክልል ታጥሮ መቆየት ለድርጅቶቹም ለህዝቦቹም የሚጠቅም እንዳልሆነ ተናግረዋል። የኦሮሞ ቢሄድ አዋሽን አይሻገርም፣ አማራ ቢሄድ አባይን አይሻገርም ብለው ይሄ ለእኔ ትልቅ ምሳሌያዊ ትርጉም ያለው ንግግር ነው። ስለዚህ ምክንያቱም አንደኛው ድርጅት ተነስቶ በእኔ ክልል ውስጥ ያለውን የዴሞክራሲ የኢኮኖሚ፣ የፍትህ ጥያቄ እፈታለሁ ሊል አይችልም። አንድ ክልል ብቻውን ደሴት ሆኖ እነዛን ጥያቄዎች ከሌላው የኢትዮጵያ ህዝብ ለይቶ ሊፈታቸው አይችልም። ስለዚህ ዞሮ ዞሮ የሌሎቹንም ኢትዮጵያውያን በድርጅትም በህዝብም ደረጃ ጥያቄዎች መመለስ አለበት። የሚያመጣው ነገር በሌላ በኩል ደግሞ እነዚህ ለብሔርና ለአገር የሚተርፉት ጠቃሚ ጥያቄዎች ለብሔረሰቡና ለሀገር የሚመለሱት መልሶች ኢህአዴግ ውስጥ የሚፈጥራቸው ጥያቄዎች ሊኖሩ ይችላል። ምክንያቱም ሁሉም እኩል ደረጃ በዴሞክራሲ በፍትህ ጥያቄ ላይ እኩል ግንዛቤና እኩል ፍላጎት እንዳላቸው የምናጥበት መረጃ የለንም እስካሁን። ስለዚህ ይሄ ድርጅት ውስጥ ሌላ ውጥረት ያመጣባቸው እና ሶስቱም እነዚህን ሶስት የሚስቧቸውን ጥያቄዎች አስማምተው መመለስ ካልቻሉ ለድርጅታቸውም ለሀገሪቱም ብዙ የሚጠቅሙት ጥቅም ያለ አይመስለኝም። አመሰግናለሁ። እንግዲህ ሌላው በጣም አንገብጋቢና አሳሳቢ የሆነው በአሁኑ ወቅት የኢትዮጵያ ሁኔታ በየቦታው ያለው መናቆር ነው ትልቁ በዚህ በኦሮሚያ ክልልና በኢትዮጵያ ሶማሌ ክልል መካከል ያለውና ወደ ስድስት መቶ ሺህ በላይ ሰው ያፈናቀለ እና በትምህርት ቤቶች መካከል በኮሌጆች ለምሳሌ የሰመረ መማር ማስተማር ሂደት የለም። ተማሪዎች ወደየክልላቸው ይሄዳሉ። ተማሪዎች ስጋት አለባቸው ለደህንነታቸው። በዛ ላይ ደግሞ የአገሪቱንም ደግሞ የእለታዊ ኑሮ መገመት ይቻላል። የማምረት ሂደቱ፣ የኢኮኖሚ ጥረቱ፣ የመናገዱ ብዙ ነገር የተደናቀፈ ነው የሚመስለው። ይህንን በምን አይነት መልኩ ነው እነዚህ ድርጅቶች ወደ ቀና መስመር የሚመልሱት? በተለይ ደግሞ ወታደሩን የሚቆጣጠረው ቲፒኤልኤፍ ነው ከተባለ፣ ዋናው ሀይል ነው ከተባለ እነኝህን የሚካሄዱትን ግጭቶች ለማቆም ተሳነው ወይስ አልፈለገም ብላችሁ ነው የምታስቡት አቶ ገረሱ? እንደሚመስለኝ እነዚህ በየቦታው የምናያቸው ግጭቶች ተፈጥሯዊ ግጭቶች አይደሉ። ማለት በዛ ሀገር ውስጥ በተለያየ ምክንያት ሰዎች በተለ አጎራባች ሕዝቦች የተለየ ብሔሮች ወይም በአንድ ብሔር ውስጥም የተለያየ ጎሳዎች በተለያየ መንገድ ይጋጩ ነበረ ከዚህ በፊትም። አሁን በቅርብ ጊዜ የምናያቸው ነገሮች የተለመዱና የተፈጥሯዊ ግጭቶች ማለት የአካባቢው ምክንያት በግጦሽ ይሁን በተለያየ መንገድ እንደዚህ አይነት የሚከሰቱ አይደሉም። ለምሳሌ የሶማሌን ከወሰድን በኦሮሚያና በሶማሌ ክልል መካከል ወደ አንድ ሺህ ኪሎ ሜትር ነው ያለው ድንበሩ። አንድ ሺውንም ኪሎ ሜትር ላይ ነው የተከሰተው። ባሌ ተከስተዋል፣ ቦረና ጉጂ አካባቢ፣ ሐረርጌ ተከስተዋል። በአካባቢው ያሉ ሰዎች አርብቶ አደሮችና ገበሬዎች ናቸው። እነዚህ ተደራጅተው ለመዋጋት ብለው ያንን ሁላ አንድ ሺህ ኪሎ ሜትር የሚሸፍን ቦታ ላይ ጦርነት አያውጁም። ይሄ የሚያሳየው እነዚህ ሰው ሰራሽ የሆነ ኃይል ከዚህ ነገር ሊያተርፍ የፈለገ ያቀነባበራቸው እንደሆነ ይታወቃሉ። በትምህርት ቤትም ያነሳሻቸው እኔም በተማሪዎች እንቅስቃሴ ውስጥ ነበርኩ። ገና ሲጀምር አካባቢ ነው። ከዚያን ጊዜ ጀምሮ በተለያየ ምክንያት በተለያየ ብሔሮች መካከል አንዳንዴ ቴንሽኖች ይነሳሉ። አሁንም ደግሞ ይሄ በተለይ ኦሮሚያ ውስጥ ተቃውሞ ከተነሳ ላለፉት ሶስት ዓመታት በከፍተኛ ደረጃ ነበረ። ሲጀምር አካባቢ ህዝቡ በጣም ብሶት ነበረው። ከፍተኛ ብሶቶች ነበሩ። ምክንያቱም ከረጅም ጊዜ ግድያ፣ ጭቆና፣ መፈናቀል፣ የመሬት ማጣት ከጭንቀት ውስጥ የተወለደ እንቅስቃሴ ነበረ እና በዛ ምክንያት በየቦታው የተለያየ አይነት ብሶቶች ነበሩ። ባለፉት ሁለት ሶስት ዓመታት ግን በተወሰነ ደረጃ ሰው በጣም ብዙ ሰዎች ቢሰውም ቢሞትም የሆነ የአሸናፊነት መንፈስ በእንቅስቃሴውን በሚያደርጉ ሰዎች መካከል አይ ነበረ። በራሴ ማለት ነው። ይህንን ነገር በጣም በቅርበት ነው የምከታተለው። ሌላኛው ደግሞ ኦሮሚያ ውስጥ ብቻ ሳይሆን በሌሎች አካባቢዎች ያሉ ችግሮችም ካልተፈቱ አይፈታም የሚለው በብዙ ሰዎች ዘንድ ግንዛቤ አግኝቶ በየቦታው እንደዚህ አይነት የመተባበር መንፈስ በየቦታው እየተነሳ ባለበት ሁኔታ ነው ያለው። አሁን እንዳልኩት የኦፒዲዮ ቅድም እንደገለጽኩት የኦፒዲዮ አመራሮችም በተለያየ መንገድ ለሌላውም ጥሪ እያደረጉ ባሉበት ሁኔታ ከውጭ ሀገርም እነዚህ የተለያየ አይነት እንቅስቃሴ ውስጥ የሚሳተፉ ሰዎች እንደዚህ አይነት መልዕክት በሚያስተላልፉበት ጊዜ የሚያጋጭ ተፈጥሯዊ የሆነ ሁኔታ አይፈጠርም። ስለዚህ እነዚህ ነገሮች የተቀናጁ አቅሙን ያለው ሰው እነዚህ በየአካባቢው እንቅስቃሴ ድርጅቶቹ በተወሰነ ደረጃ በህዝብ ዘንድ ተቀባይነት እያገኙ ሲሄዱ ቲፒኤልኤፍ ላለፉት ሀያ ስድስት ዓመታት የነበረውን ተጽዕኖ አጣለሁ ከሚል ድርጅቶቹን በራሳቸውም መሰረት ህዝብ ዘንድ ተቀባይነት እንዳያገኙ ከሌላውም ጋር ደግሞ የተካረረ ግጭት ውስጥ እንዲገቡ ከመፈለግ የተቀነባበረ ነው የሚያስብለኝ። ማለት አንድ ሁለት ሶስት መረጃ ብዬ መረጃዎችም ያሉኝ አሉ። ምሽግ ቆፍረው ነው የሚዋጉት እነዚህ ሀይሎች እና በጣም በትልቅ መሳሪያ የሚዋጉት የትኞቹ ገበሬ ሊኖረው ማይችል ለምሳሌ የልዩ ፖሊስ የሚባለው ታዞ እንደሚያደርግ እና ልዩ ፖሊስ አይ ቲንክ ከሁለት ሺህ ስድስት ጀምሮ እዛው ነበረ። እንደዚህ አይነት ነገር በዚህ ደረጃ አልነበረም በፊት። እና ይሄ ነገር ማስቆም ቢፈልጉ ማስቆም ብዙ ከባድ ነገር አይመስለኝም፣ ለሶማሌ ህዝብም እንዲጠቅም ተደርጎ። አንዳንድ ሰዎች ከሶማሌ መስፋፋት ጋር ሊያያይዙት ይሞክራሉ በዛ መልክም አይደለም። ስልታዊ የሆነ ታክቲካል ትርፍ ለማግኘት እነዚህን ክልሎች ሰላማቸውን ለማናጋትና ድርጅቶቹን ውጥረት ውስጥ አስገብቶ በህዝብ ዘንድ ያገኙትን ተቀባይነት እንዲያጡ አቅም ኑሯቸው በኢህአዲግ ውስጥ እነሱን እንዳይገዳደሯቸውና ኢህአዲግን ራሱ ዲሞክራታይዝ እንዳያደርጉ ለማድረግ ከመፈለግ የመጣ ነው እንጂ ተፈጥሯዊ ዝም ብሎ እንዲሁ ከበፊት ከእንደነበረው አይነት ግጭት ነው የሚል እምነት የለኝም። እኔ በበኩል ላይ ማለት ነው። እሺ አቶ ገረሱ ግን በሌላ በኩል እዚህ በስራችን አማካይነት ወደ ህዝብ ስንደርስ አንዳንድ ቦታ በተለይ በኦሮሚያ ሰፋሪ ውጡልን የሚባልም እንዳለ ነው የሚነገረው። በዘገባ የምናገኘው ተባረሩ ከተባሉት ውጡልን የሚል ትዕዛዝ ወይንም እናም የጥቃት እርምጃ እንዳለ ነው የምንሰማው። በሌላ በኩል በኦሮሚያ ውስጥ እየተካሄደ ያለው ልጨርስ ጥያቄ ኦሮሚያ ውስጥ በመሪዎችና በመብት ጠያቂዎች መካከል የመስማማት አዝማሚያ ቢታይም በተቀሩት የሀገሪ ከፍተኛ መልክዓ ምድር ደግሞ ጥያቄዎቹ እንዳሉ ናቸው። ህዝቡ የሚያነሳቸው በርካታ ጥያቄዎች አሉ። ኦሮሚያ ውስጥም ችግሩ እየከፋ ነው እንጂ የሄደው የተመለሰ ነገር የለም። ስለዚህ አሁን ወደ መፍትሄ አቅጣጫ ስንሄድ ምንድን ነው መደረግ ያለበት? በእነዚህ ድርጅቶች፣ ይህቺን ሀገር በሚያስተዳድሩ እነዚህ ድርጅቶች መካከል ምንድን ነው መደረግ ያለበት? አሁን አቶ ገረሱ የሚያነሱት ነገር አለ ግልጽ ባይሆንም በመንግስት የተቀሰቀሰ ነው የሚሉት ነገር አለ። ይሄ እንዴት ነው ግልጽ በሆነ ለህዝብ እይታ በቅቶ ውይይት ተደርጎበት እልባት የሚያገኘው? አቶ መስፍንን ደሞ ልጠይቅ። እንደው ከፈቀድ ሽልኝ ትዝታ ገረሱ ባለው ላይ አንዳንድ ነገር ለመጨመር እፈልጋለሁ። የእነዚህ ግጭቶች መነሻ ሶስት ይመስለኛል። አንደኛው ፖለቲካዊ ጥቅምን ታሳቢ በማድረግ ያሉ ግጭቶችን ማባባስ ወይም መልካቸውን እንዲቀይሩ ማድረግ በመጠናቸውም በሚያደርሱት ጉዳትም ማለት ነው። በሶማሌና በኦሮሚያ ድንበር አካባቢ የተከሰተው ያ በጣም በጣም አሳዛኝ ድርጊት አንድ ምሳሌ ሊሆነን ይችላል። ግን ፖለቲካዊ ጥቅምን ታሳቢ በማድረግ ግጭት የሚነሳው በዚህ በትልልቆቹ ብቻ አይደለም፣ በቀበሌ በወረዳ ደረጃም በዛ ደረጃ ያሉ ፖለቲከኞች የራሳቸውን የፖለቲካ ጥቅም ለማስጠበቅ ሲሉ ለምሳሌ አንድ ወረዳ ላይ ያሉ ሁለት ለስልጣን የሚፎካከሩ ፖለቲከኞች አንደኛው የሕዝቡን ድጋፍ ለማግኘት ወይም አለቆቹን ደስ ለማሰኘት እንዲህ አይነት ነገሮች ሊያደርጉ ይችላል። ፖለቲካዊ ጥቅምን ታሳቢ ያደረገ ሲባል በዚህ በትልልቁ ግጭት ብቻ መወሰን ያለበት አይመስለኝም። ሁለተኛው የግጭቶቹን መንስኤ የሚመስለኝ የብሶቶችን መጠራቀም ዜጎች ቅር ያላቸውን ነገር ሌላው ቀርቶ ሰላማዊ ሰልፍ ወጥተው ተቆጥተው፣ ተሳድበው፣ ጮኸው በሚያገኙት የሚዲያ መድረክ ላይ ተቃውሟቸውን፣ ትችታቸውን ጽፈው ወይም የሆነ ሰው የእነሱን ድምፅ የእነሱን ብሶት ሲልላቸው ሰምተው፣ እንደው ተናግረው እንኳን እንዲወጣላቸው አልተፈቀደላቸውም። ከዛ የባሰ ደግሞ እየታሰሩ እየተገደሉ እየተገረፉ እየተሰቃዩ፣ ይሄን ነው የሚሰማው ሰው ዜናው ወሬው ሁሉ ይሄ ነው። እና ይሄ የብሶት መጠራቀም አለና አጠገብ የተገኘን የኔ ጠላት ነው የተባለን አካል ማጥቃቱ ለታፈነ ሰው ብዙ ከባድ ሆኖ አይታይም ይመስለኛል። ሶስተኛው ዋና ምክንያት አንዱ ቁልፍ ምክንያት አድርጌ የማየው በህዝቦች መካከል የተዘራው የመጠራጠር መንፈስ ነው። ይሄ ወደድንም ጠላንም ብሄር ተኮር ፖለቲካ በቅጡ ካልተያዘ የሚፈጥረው ውጤት ነው። መጀመሪያ ሲጀመር ይሄ ግብ አለ የለም፣ ሌላ ጥያቄ ነው፣ ላይኖር ይችላል፣ ግን በውጤቱ ግን መጠራጠርን ማስከተሉ የማይቀር ቀደም ሲል ከጠቀስኳቸው ከሁለቱ ምክንያቶች ጋር ይሄኛው ደግሞ ይደመራል እና እና አለባብ ሰው ካላል በተለይ በትግራይ ወንድሞቻችንና እህቶቻችን ላይ ከፍ ያለ መጠራጠር ተፈጥሯል በሌላው ዘንድ ይሄ ብንሸፋፍነውም ብዙ የትም የሚያደርሰን አይመስለኝም እና በዚህ በውጥረት ውስጥ በዛ ላይ ይሄንን ውጥረት ለፖለቲካ ጥቅማቸው መጠቀም የሚፈልጉ ሰዎች በየአካባቢው የታጠቁም ያልታጠቁ ሰዎች ባሉበት ይሄ ነገር ሲጨመር ማንም ሊያስቆመው የሚችል አይመስለኝም እና እነዚህ ሶስት ምክንያቶች እየተመጋገቡ ነው ግጭቶቹን የሚያመጧቸው ትንንሾቹንም ትልልቆቹንም ብዬ አስባለሁ። ወደ መፍትሄ ያልሺው፣ እኔ ሁለት ቁልፍ መፍትሄ ነው የሚታየኝ ነገሬን ለማሳጠር እንዲመቸኝም ብዬ ነው ወደ ሁለት ያሳነስኳቸው። አንደኛው የኢትዮጵያውያን ዜጎችን ብሔረሰባቸው የትም ምንም ይሁን የኢትዮጵያውያንን ጥያቄዎች ዴሞክራሲያዊና ፍትሀዊ በሆነ መንገድ መፍታት መጀመር ያስፈልጋል። አንድ ላይ አንድ ስብሰባ ላይ ቁጭ ተብሎ አይደለም እነዚህ ጥያቄዎች የሚፈቱት። ረጅም ጊዜ የሚወስዱ ጥያቄዎች አሉ። በአፋጣኝ በአንድ አዋጅ በአንድ ትዕዛዝ መፈታት የሚችሉ አሉ። እነዚህን መመለስ መጀመር ያስፈልጋል። ቢያን ለመፍትሄው አንዱ መነሻ እሱ ነው ብዬ አስባለሁ። ሁለተኛው ደግሞ አሁን ትንሽ ትንሽ ምልክቱ መታየት የጀመረው በኢትዮጵያዊ ወንድማማችነት መንፈስ የመነጋገር ነገር በደንብ መስፋፋት አለበት። ይሄ ሰዎች የብሔር ማንነታቸውን ይካዱ የብሔር መብታቸው አይከበር ማለት አይደለም። ግን የሚያስተሳስራቸውንም ነገር እሱንም አጉልቶ ማስቀመጥ ያስፈልጋል። እነዚህን ሁለት ነገሮች ጎን ለጎን አድርጎ መጓዝ ከተጀመረ ችግሮቹን መፍታት እንጀምራለን፣ እንፈታቸዋለን ብዬ በቅርብ ዓመታት አላስብም፣ ግን ቢያንስ ወደ ትክክለኛው የመፍትሄ መንገዱን እንጀምራለን ብዬ አስባለሁ። እና ለእኔ ሁለት ቁልፉ መፍትሄዎች እነዚህ ናቸው ብዬ አስባለሁ። አመሰግናለሁ። አቶ ገረሱ ቱፋ በዚህ ላይ የሚያክሉት መፍትሄ ካለ የእርስዎን ሀሳብ ልውሰድ እና እናጠቃልላለን። ላለፉት ሀያ አምስት ዓመታት ኢቲንክ ሶስት የፖለቲካ ጎራዎች ነበሩ የሚል እምነት ነው ያለኝ እኔ አንደኛው ስልጣን ላይ ያለው ኃይል ኢትዮጵያ ውስጥ በታሪክ ሂደት ውስጥ ችግር ነበረ፣ እሱን ችግር ፈትቻለሁ አሁን ይሄ ብቻ ነው መንገድ የሚል ሌሎች ሁለት ጎራዎች ደግሞ ኢትዮጵያ ውስጥ የነበሩ ብሔራዊ እና ሌሎች ጭቆናዎችን በስፋት ሲያነሱ የነበሩ በመካከላቸው የተለያየ አይነት አመለካከት ያላቸው ማለት ነው። እነዚህ ብሔሮች የነበረባቸውን ጭቆና በነጻነት ብቻ ነው የሚፈታው ከሚለው እስከ በፌዴሬሽንም ሊፈታ ይችላል እስከሚለው ድረስ የተለያየ አይነት አመለካከት ያለው ጎራ ማለት ነው። ሌላኛው ጎራ ደግሞ ብዙ ጊዜ ትርክቱ በአንድነቱ ላይ ብቻ የሚያተኩር እና በነበረው ነገር ላይ ትችቶችን ብዙ የማይቀበል ውስጡ፣ እሱም የራሱ ዳይቨርሲቲ አለው። እንደዚህ አይነት ካታጎሪ አለ። ስለዚህ ለብሔር ጭቆና የሚታገለውም አካል ያንን አካባቢ ማንቀሳቀስ ላይ ከሚገባው በላይ ማተኩርና አጠቃላይ ሆኑ ከሌሎች ጋር ሊያስተሳስሩ የሚችሉ የጋራ ነገሮችን ያለመቅረጽ ችግር ይታይበት ነበረ። በዛኛው በኩል ያሉ ደግሞ ያለምንም ቅድመ ሁኔታ አብሮ መኖር ላይ ብቻ ማተኮር ማለት ላለፉት ስልሳ አመታት እዛ ሀገር ውስጥ ግጭትን የፈጠሩ ጦርነቶችን የፈጠሩ በመቶ ሺህ የሚቆጠሩ ሰዎች በኤርትራ፣ በኦሮሞ፣ በኦጋዴን ችግሮች ላይ ብዙ ትኩረት ያለመስጠት አይነት በተለምዶ አንድነት ሀይል የሚባለው ማለት ነው። እነዚህ እዛ ሀገር ውስጥ በታሪክ ሂደት ውስጥ እየተነሱ ያሉ ብዙ ሰዎች የታገሉላቸው የተሰዉላቸው ችግሮችም ሊፈቱ ይችላሉ። እነዛም ተፈተው አዲስ አይነት ሞዴል ተፈጥሮ አዲስ አይነት ሶሻል ኮንትራት የሚሉት ፈረንጆቹ ተፈጥሮ አብሮ መኖር እንደሚቻል፣ ሁለቱም ጥያቄ ዲሞክራቲክ በሆነ መንገድ ሊመለስ እንደሚችል የአለማሰብ ሂደት ይታያል። ስለዚህ ስልጣን ላይ ያለው ኃይል አንዳንድ ጊዜ ጭንቀቱ ለአንድነት ብቻ እንደሆነ እያሳየ፣ ሌላ ጊዜ ደግሞ የሀይሉ ሚዛን እያየ፣ ሌላው ጊዜ ደግሞ ጭንቀቱ በታሪክ ሂደት ውስጥ የብሔር ጭቆና ለደረሰባቸው ወገኖች ብቻ እንደሚያስብ እያደረገ ሁለቱን እያጣላ እስካሁን ቆየን። አሁን የሀገር ውስጥ ከፍተኛ የፖለቲካ ቀውስ አለ፣ የኢኮኖሚ ቀውስ አለ። ብዙ ጊዜ ብዙ ሰው አስተያየት የማይሰጥበት ኢትዮጵያ አስራ ስድስት ቢሊዮን አስገብታ ሶስት ቢሊዮን የምትልክ ሀገር ናት እና መንግስቱ ደግሞ እዛ ሀገር ውስጥ ባሉ ህዝቦች ምንም አይነት ተቀባይነት የሌለው ሌጅትመሲ የሚባለውን ነገር ፍጹም ያጣ የአንድ ግሩፕ መንግስት ተደርጎ የሚታሰብ ቢያንስ እዛ ሀገር ውስጥ ያለው መንግስቴ የማይለው መንግስት ነው። ስለዚህ ኢትዮጵያ ውስጥ የሚጎለው ዲሞክራሲ ብቻ አይደለም፣ የሚጎለው የመንግስትም ሌጅትመሲ ይጎለዋል። ይሄ መንግስት መንግስታችን ነው የሚል ሰው የለም፣ ትንሽ ነው። ስለዚህ አንደኛ እነዚህ ሁለቱ የፖለቲካ ካቴጎሪዎች የህዝቦች መብት ተከብሮ አብሮ መኖር እንደሚቻል ያንን ሊያስችል የሚችል ሞዴል ላይ አተኩሮ መስራት አለባቸው የሚታገሉ አካሎች። ስልጣን ላይ ያለውም ሀይል አሁን ኢትዮጵያ ጫፍ ላይ ደርሳለች። በነበረው መንገድ ወደፊት መቀጠል አይቻልም። መንግስቱ ደግሞ አሁን ባለው ቀውስ ውስጥ እያለ የንግድ እንቅስቃሴዎች፣ የሰዎች የማምረት አቅም፣ የሰዎች በሰላም ወጥቶ የመግባት መማር እሱ እሱ ችግር ውስጥ ከገባ አሁን ያለው ኢኮኖሚ ራሱ ከዚህ ወደ ታች እየሄደ ከፍተኛ ኢኮኖሚ ቀውስ እንደሚያመጣና አጠቃላይ ሀገር ውስጥ ቀውስና ግጭት ሊያመጣ ስለሚችል የትኛውም ህዝብ የትኛውም ቡድን ከዚህ ሊያተርፍ እንደማይችል አውቆ በፊት እስካሁን የለመደውን ብቸኛ ወሳኝ ሆኖ የመቆየት ፍላጎቱን ገድቦ አንደኛ ድርጅቱን ዲሞክራታይዝ አድርጎ እስካሁን የነበሩ ግጭት ሲያስነሱ ትግል ሲያስነሱ የነበሩ ጥያቄዎችንም መልሶ በህዝቦች መካከል ያለውን ቅራኔ ለመፍታትና በአዲስ መልክ ግንኙነቱን እንደገና ለማሻሻል በደንብ መጣር ያለበት ይመስለኛል። ሌሎችም ደግሞ ችግር ነበረ በፊት አሁንም ችግር አለ። ወደፊት ከዚህ የሚወጣበት የጋራ ራዕይ ሊቀረጽበት የሚችል እርስ በርሳቸው የሚፎካከሩ ራዕዮች ናቸው እዛ ሀገር ውስጥ ያሉት እና እነዛ ሊታረቁ ሲታረቁ የተነሱ ጥያቄዎችንም የሚመልሱ አብሮ መኖርንም ዲሞክራሲያዊ በሆነ መንገድ ያረጋግጡ የሚችሉ ነገሮችን ለማምጣት ጥረት ማድረግ ያለባቸው ነው የሚመስለኝ እዚህ ፖለቲካ ውስጥ የሚሳተፉ ሁሉም አይነት አክተሮች። አመሰግናለሁ። የፖለቲካ ብቻ ሳይሆን የኢኮኖሚም የማህበራዊ ኑሮ ችግርም እንዳለ አንስታቸዋል። ግን ጠቅለል ባለመልኩ የኢትዮጵያ ዜጎች እርስ በርስ በመነጋገርና በመቀራረብ የፖለቲካ ችግሮቻቸውን መፍታት እንደሚችሉ ነው የገለጻችሁልኝ። በጣም ነው የማመሰግነው ለጊዜያችሁ አቶ ገረሱ ቱፋ፣ ከአምስተርዳም ኔደርላንድ፣ አቶ መስፍን ነጋሽ ከስቶክሆልም ስዊድን፣ በጣም እግዜር ስጥልኝ እና አመሰግናለሁ። ትዝታ አመሰግናለሁ። እግዜር ስጥልኝ። እሺ ትዝታ።